የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከ3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የማደጉ ምልክት ግን የጥንካሬው ምልክት ግን ሲታሰርም አላፈገፈገም፣ ሲታፈንም አላፈገፈገም፣ ሲያስፈራሩትም። እንግዲህ ከሚዲያ የበለጠ ነገር የለም። ሚዲያ ነው ሀገር የሚፈታ ሚዲያ። እንደዛ እያለን እንቅስቃሴውን ጥያቄውን አላቆመም። የማደጉ ሚስጥር ደግሞ ምንድን ነው? ይሄ ህዝብ አሁን የወልቃይት ህዝብ ምንድን እያደረገ ያለ ቢባል፣ ወደ ጦርነት እነሱ እንደፈለጉት አልገባላቸውም፣ ወደ ድብድብ አልገባላቸውም። እየተደበደበ ነገር ግን ህጋዊ አካሄድ እየሄደ ነው ያለ አቶ አጣላይ ዛፌ ይባላሉ የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አስተባባሪ ናቸው። ሰሞኑን እየተሰማ ባለው ቅሬታ ዙሪያ ከተናገሩት የተወሰደ ነው። ሌሎች ድምጾችም አሉ። ዜናውን ተከትሎ ዝርዝር ዘገባው ይቀርባል። በሁለተኛው አጋማሽ ብዙዎች፣ የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ የእንግሊዝኛ ዜማዎች ቅንብር በሙዚቃ ቃና እያዝናናችሁ ያመሻል። ሰላም ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች ከቅዳሜ ግንቦት 13 2008 ዓ ም የምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉ አከበደ ነኝ። ብርሃን ኃይሉ ፕሮግራሙን ትመራልናለች። አሁን ወደ ቀዳሚው የዓለም ዜና እንሻገራለን። መልካም ምሽት። አዲሱ አበበ ነኝ ዜናውን የማሰማችሁ። እንደምን አምሽታችኋል አድማጮች? የበረራ ቁጥሩ 804 የሆነው የግብፁ አውሮፕላን ሜዲትሬኒያን ባህር ላይ ወድቆ ከመከስከሱ በፊት ጢስ ይታይ እንደነበረ የበረራውን ሁኔታ የሚያሳየው መዝገብ አመልክቷል። አውሮፕላኑ ከመውደቁ ጥቂት ደቂቃዎች አስቀድሞ ነበር ከመጸዳጃ ቤቶቹ ጢስ ይወጣ የነበረው። ይሁንና ጢሱ ለአደጋው መንስኤ ተደርጎ ሊወሰድ አይችልም ብለዋል የአቪዬሽን ባለስልጣናት። አውሮፕላኑ ሲከሰከስ በውስጡ የነበሩ 66 አሳፋሪዎች ተሳፋሪዎች እንዳለመሞታቸው አይዘነጋም። የጋናው የአነስተኛ ጦር መሳሪያዎች ኮሚሽን በመጪው ህዳር ውስጥ ከሚካሄደው ጠቅላላ ምርጫ በፊት ፖለቲካዊ መነሳሳት ያለው የጦር መሳሪያ ክምችት እንዳይኖር ህዝቡ በንቃት እንዲጠባበቅ አሳሰበ። የጦር መሳሪያ መቆጣጠሪያ ተቋም የሆነው ይህው ኮሚሽን ዋና ስራ አስኪያጁ ጆንስ አፕሌርች እንዳስታወቁት ድርጅታቸው ከሌሎች የደህንነትና የጸጥታ ተቋማት ጋር በትብብር እየሰራ መሆኑንም ተናግረዋል። ኢራቅ ሰማይ ላይ የሚያጓሩ ሄሊኮፕተሮችና የጠመንጃ ተኩሶች ዛሬ ማለዳ ዋና ከተማዋን ባግዳድን ሲቀሰቅሰዋት ህዝባዊ ተቃውሞ የሚያካሄዱ ሰልፈኞች ግን እንዳልተገበሩ እንዳልተበገሩ ተገለጠ። ትናንት አርብ ማታ በዓለም አቀፍ ቀጣና አካባቢ ከሚሰማው ጠመንጃ ተኩስ፣ ከአስለቃሽ ጋዝ የሚሸሹ ሰልፈኞች አንዳንዶቹ የቆሰሉትን እየተሸከሙ ሲያመልጡ፣ ሌሎቹ ደግሞ ትጥቅ አደራጅተን እንመለሳለን ሲሉ ዝተዋል። ቦምብ የታጠቁ አጥፍቶ ጠፊዎች ዛሬ ቅዳሜ ሰሜን ካቡል ውስጥ በአንድ የኔቶ ጣምራ ኃይል ተሽከርካሪ ላይ ጥቃት ማካሄዳቸው፣ እንዳሩ ግን በሰው ሕይወት ላይ የደረሰ ጉዳት እንደሌለ አፍጋኒስታን ውስጥ የሚገኘው ይኸው የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት የሚመራው ጣምራ ጦር አስታውቋል። ጥቃቱ የተካሄደው ከዋና ከተማዋ 55 ኪሎሜትር ርቀት ላይ በሚገኘውና በአፍጋኒስታን የዩናይትድ ስቴትስ ትልቁ ጦር ስፈር አካባቢ ነው ተብሏል ኔቶ መራሹ ጣምራ ካቡል ውስጥ ይፋ ባደረገው መግለጫው ባግራም በተባለ አካባቢ አንድ የጣምራው ኃይል ተሽከርካሪ ጉዳት ደርሶበታል ለጥቃቱ ኃላፊ ነኝ የሚለው ታሊባን በበኩሉ በርካታ ጉዳት አድርሻለሁ ነው የሚለው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በሁለት የእስያ ሀገሮች የአንድ ሳምንት ጉብኝት ለማድረግ ዛሬ ቅዳሜ ከዋሽንግተን ይነሳሉ በዓለም የመጀመሪያዋ የኒኩሌር ጥቃት ሰለባ በሆነችው የጃፓኗ ሂሮሺማም ቆይታ ያደርጋሉ። የፕሬዝዳንቱን ጉብኝት ዩናይትድ ስቴትስ ከእስያና ከፓሲፊክ ሀገሮች ጋር ለጀመረችው ግንኙነት ሚዛን አስተካካይ ነው ብሎታል ዋይት ሀውስ። ዋይት ሀውስ አክሎም ዩናይትድ ስቴትስ ከክልሉ ሕዝብና መንግስታት ጋር ያላትን ዲፕሎማሲያዊ ግንኙነት የሚያጠናክርም ይሆናል ብሏል። ሚስተር ኦባማ በመጪው አርብ በጃፓኗ አጭ ሺማ በሚካሄደው ለእርሳቸው የመጨረሻ በሆነው የጂ ሰባት ጉባኤ ይካፈሉና ታሪካዊውን የሄሮሽማ ጉብኝት አድርገው ያጠናቅቃሉ ጉዟቸውን። በመጨረሻም የሃዋይዋ ሆኖሉሉ ለተመሳሳይ ጾታ ተጋቢዎች የ80ሺህ ዶላር መቀመጭ መቀጫ ለመክፈል ተስማማች። ምክንያት ሁለቱ ፍቅረኛሞች ሲሳሳሙ ፖሊሶች ያዩና ወዲያው ሁለቱን ፍቅረኞች በማሰራቸው ነው። የሎስ አንጀለሶቹ ሴት ፍቅረኛሞች ኮርጥኒ ኮትኒ ዊልሰን እና ቴይለር ጉሬራው ባለፈው ዓመት ነው ሆኖ ሉሉ ውስጥ በፖሊስ መኮንን ባቢ ሃሪሰን የተያዙት። ከዚያ ሁለቱም ሴት ፍቅረኞች ክስ ይመሰርታሉ እና ፍርድ ቤት ይቀርባሉ። ፍርድ ቤትም ለሁለቱ ሴት ፍቅረኛሞች ስለደረሰባቸው እስራት 80 ሺህ ዶላር እንዲሰጣቸው ይወስናል። አድማጮች፣ ዜናው አበቃ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የቅዳሜ ምሽት ፕሮግራሞቻችንን ነው። አስተናጋጃችኋለሁ፣ አ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ትበራልናለች። የዕለቱን የዓለም ዜና ነበር ያደመጥነው። አሁን ወደ ልዩ ዝግጅት በምዕራብ ትግራይ ዞን ወልቃይት አካባቢ ሰሞኑን የአካባቢው ነዋሪዎች የሆኑ ቅሬታ እያሰሙ ያሉባቸው የተለያዩ እንቅስቃሴዎች መኖራቸውን በመስማታችን ወደ አካባቢው ደውለን ነበር። ሰለሞን አባተ አንዳንድ የማይካድራ ነዋሪዎችና የወልቃይት የአማራ ማንነት ጥያቄ ኮሚቴ አስተባባሪ የሆኑትን አቶ አታላይ ዛፌን አነጋግሯል። ከቃፍታ ሁመራ አካባቢ ባለስልጣናት ጋርም ስለ ጉዳዩ ለመነጋገር ጥረት ሲያደርግ ሰንብቷል። ወደ ዝግጅቱ እንሻገር። ያለፉት ሁለት ሳምንታት በቃፍቲያ ሁመራ የነበረው ሁኔታ ጥሩ እንዳልነበረ አቶ አታላይ ዛፌን ከትናንት በስቲያ ሳነጋግራቸው አጫውተውኝ ነበር። አቶ አታላይና የተወሰኑ የኮሚቴው አባላት በክልሉና በአካባቢ ባለሥልጣናት እየደረሰ ነው የሚሉትን በደል ይዘው አቤት ለማለት ወደ አዲስ አበባ መሄዳቸውን ነግረውኛል። ሐሳባቸው የፌዴሬሽን ምክር ቤቱን ሰብሳቢ አቶ ያለው አባተን ማግኘትና ማነጋገር ነበር። ለፌዴሬሽኑ ምክር ቤት ያስገቡትን አንድ ገጽ ያሉትን ደብዳቤ ይዘት አቶ አታ ላይ በስልክ አንብበውልኛል። ለኢፌዴሪ ፌዴሬሽን ምክር ቤት አዲስ አበባ። ጉዳዩ በወልቃይት ህዝብ ያሉ ችግሮች መግለጽ ይመለከታል። በርዕሰ ጉዳይ እንደተገለጸው ቀደም ሲል የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ብለን የአማራ ማነታችን እንዲመለስልን የጠየቅን መሆኑን የተከበረው ፌዴሬሽን ምክር ቤት ያውቃል። በጠየቅነው ጥያቄ በትግራይ ምክር ቤት ወልቃይትና የጸገዴን የማንነት ጥያቄ በህጉ መሰረት መልስ እንዲሰጥ የሚገልጽ ደብዳቤ እንደ ጻፉ በግልባጭ ደርሶናል። ከዚህ ተነስተን በተጻፈ ደብዳቤ ቅሬታ አለን ብለን በአስራ አንድ ዜሮ ስምንት ዜሮ ስምንት አመተ ምረት ለተከበረው ፌዴሬሽን ምክር ቤት አስገብተናል። አካል ቀርበን ከሚመለከታቸው አካላት አንሩም ብለን ያነጋገረን ሰው የለም። በትግራይ ክልል መንግስትም በህዝቡ ላይ እያመጣው የለም። ይባስ ብሎ ከአሁን በፊት ያልነበሩ ግጭቶች በትግራይ ሰፋሪና በአማራ ወልቃይት ነዋሪ እየተከሰቱ ነው። ያሉ ለምሳሌ፣ ግንቦት ሁለት ሺህ ስምንት ዓመተ ምህረት በቃፍታ ሁመራ ወረዳ ርዋሳ ከሚባል አካባቢ የሚገኝ ሰፈራ ተደራጅቶ ሴቶች በርበሬ ለጥጠው ድንጋይ በዘንድ ይዘው ወንዶች መሳሪያ ጀሌ የሆኑት ዱላ፣ ገጀራ፣ ድንጋይ ይዘው ከፊት መሳሪያ የታጠቁትን ከኋላ እንደ ደጀን ማለት ነው። ባለመሳሪያችሁ ከኋላ ሆነው የህወሀት አርማ ባንዲራ እያውለበለቡ የወልቃይት ህዝብን ለማባረር በወረዳ መስተዳድር ፊት ገጥመዋል። ከወልቃይት አቶ መስፍን ጅረ እየተባለ በጣም ተጎድቶ ጎንደር ሆስፒታል እየተረዳ ይገኛል። ቀላል ጉዳተኛ ከአስር ሰው በላይ ሲሆን ይህንን ጠብ የቀሰቀሱ አመራሮች እንዲጠየቁ የትግራይ አስተዳደር አላደረገም። ከዚህ ተነስቶ የቃፍቲያ ውመራ ወረዳ ህዝብ አስተዳደሩ ከዛሬ ጀምሮ አያስተዳድረንም የፌዴራል መንግስት እስኪደርስልን የራሳችን ያገል ሽማግሌ እንመራለን ብሎ አምስት ሺ ሶስት መቶ አስራ ሰባት ህዝብ ተሰብስቦ አስራ ስምንት ቀደም አስራ ሰባት ያልኩ አስራ ስምንት ነው የሚለው እዚህ ግን አስራ ሰባት ነው በእርግጠኝነት ሰው ጊዜያዊ አስተዳደር መርጧል። ጤና ጣቢያ፣ ትምህርት ቤት፣ ማንኛውም የመንግስት ተቋም መስሪያ ቤት ተዘግቷል። ከሰኞ ግንቦት ስምንት ዘጠነኛ ወር ሁለት ስምንት ዓመተ ምህረት ጀምሮ ማለት ነው። ዛሬ አስራ አንድ ነው ያለ ነው። ይህ እንደዚህ ከሆነ በኋላ ጤና ጣቢያ፣ እነዚህ ሁሉ ተቋማቶች ተዘግተዋል። መስተዳድሩን የህዝብ ቅሬታ ሰምቶ መፍትሄ ከማምጣት ይልቅ ግጭት እንዲነስራ በማንነት ጥያቄ የታሰሩ ዘጠኝ እስረኞች በፍርድ ቤት የተወሰነላቸውን የዋስትና መብት እንዳይፈጸም በምዕራባዊ ዞን አስተዳደር ማገጃ ሰጥቷል። ግጭትን የሚገፋፋ እርምጃ እየወሰደም ይገኛል። እኛ የተወከልነው የማንነት ኮሚቴን ኢህአዴግ የሚመስል ጠንካራ ድርጅት እና የጠራ ህገ መንግስት እያለን ህዝብ ለምንድን ነው ወደ ጦርነት የሚገፋው በህጉ መሰረት ለህዝቡ አስቸኳይ መልስ ይሰጠው ብለን ለተለያዩ የምንመለከተው ባለስልጣን አመልክተናል ይሁን እንጂ ተደጋጋሚ ከዚህ የተከበረው ፌዴሬሽን ምክር ቤት ተመላልሰን ከአንድ ጊዜ ውጪ በአካል ማግኘት ማለት ከአንድ ጊዜ ውጪ የምንለው የፌዴሬሽን ምክር ቤት አፈ ጉባኤውን አቶ ያለባባሰን ማለት ነው ከአንድ ጊዜ ውጪ በአካል ማግኘት አልቻልንም አንዴ የለም አንዴ ስራ ይዘዋል አንዴ ስብሰባ በሌላ ጊዜ ደግሞ እኛን አይመለከት እንደሚል ብዙ ጊዜ ኮሚቴው ከሬሴፕሽን ወይም ከጽህፈት ቤት የመጀመሪያ በራስ የሚገኘው ተመልሷል ተግላልተን። አሁንም የወልቃይት ጉዳይ በጣም አስቸኳይና አንገብጋቢ ጉዳይ ስለሆነ አነጋግሩም፣ ህዝቡ ድን ሳይፋተፍ የጠላቶቻችን መሳቂያ ሳንሆን መፍትሄ መንግስት ይስጠን። እኛ በሰለጠነ ዘመን በአካባቢያችን ጦርነት መነሳት የለበትም ብለን ታግለናል። ነገር ግን በእኛ ከዛሬ ጀምሮ ከአቅማችን በላይ ስለሆነ የመጨረሻ የምናሳውቅ መሆኑ እንገልጻለን። ከወልቃይት ህዝብ የአማራ ብሔርተኝነት ማነት አስተባባሪ ኮሚቴ ከሰላምታ ጋር ግልባጭ ለፌዴራል ጉዳዮችና ለአርብቶ አደር ልማት ሚኒስቴር፣ ለኢህአደግ ጽህፈት ቤት ይሄ ደብዳቤ ጽፈናል። ለመሆኑ ወደ አዲስ አበባ ከመሄድ ወደ ክልሉ ዋና ከተማ ወደ መቀሌ መሄድ አላሰቡም? ይህንኑ ደብዳቤያቸውንስ ለትግራይ ክልል አስተዳደር አላስገቡም? ግልባጭስ አላደረጉም? ጠየቋቸው። ወደዛ ከሄድን አንመለስም። ምን ማለት ነው? አንመለስም። አይመልስም፣ ያጠፉና ሌባስ። ምክንያቱም ለምንድነው? ብችል ይሄ ሲባል ስማጥፋት አይደለም። በሚዲያ አውጀዋል፣ በስብሰባ ወስነዋል። እንለቅማቸዋለን እናጠፋቸዋለን፣ ከእጃችን አያመልጡም ብለው እስከ ፌዴሬሽን በራስ ድረስ የሞከሩት ሙከራ አለ። ይሄ እየተደረገ እንደገና ተመልሰን ወደ እነሱ መግባት አንችልም። ለምን? እኛም ሰው ነን እኮ። ስልጣን ያለው ኃይል ያለው መንግስት ነው። መንግስት ከግል ባላ ጋራ ይህን ያክል እርምጃ በአማርኛም በትግርኛ ሚዲያ አለም ሙሉ የሰማው ነገር እየተናገረ እገድልሃለሁ እያለኝ፣ እኔ ወደ ፎኑ አልጠጋም ወደ ሱም አልጠጋም። ምክንያቱም ህጋዊ ሆኖ በአወጣው ህገ መንግስታዊ መሰረት እሱ ቢመራ እኔ ህገ ለማነጋገር ሌላው ሂዶ ለማነጋገር ሁላችን ተሰብስበን ሂደን ለማነጋገር ወገኖቻችን ናቸው። በዚህ የሚያስፈራ ነገር አልነበርም። ነገር ግን እንደ መንግስት አዋጅ ካወጀብን በኋላ እንዲያውም እኛ አንድ ገዢ ፓርቲ ያለበት ሀገር ነው መቀሌም ላይ ሆነ ባህር ዳርም ላይ ሆነ አዲስ አበባም ላይ ሆነ ብትኖሩ ስትንቀሳቀሱ ተመሳሳይ የፖለቲካ አየር ነው ያለው። ተመሳሳይ የፖለቲካ ሁኔታ ነው ያለው እና አሁን እርሱ የሚሉኝ ነገር ጎንደር ላይ ወይም ባህር ዳር ላይ ወይም አዲስ አበባ ላይ ላለማድረግ መቀሌ ላይ ያደርጋል ብላችሁ የምታስቡት ኃይል በሌሎቹ አካባቢዎች ኢትዮጵያ ውስጥ እስካላችሁ ድረስ ላለማድረግ ምንድን ነው ሊያግደው የሚችለው? ስለ ደህንነታችሁ ውስጥ ምንድን ነው የምታስቡት በዚህ ሁኔታ እንደዚህ እያሰባችሁ እኛ አሁን እንደዚህ እያስከነ ስንንቀሳቀስ ምንድን ነው የምናስበው? መሰለ ምናልባት ምናልባት ቢገድሉን በሚያውቁን ሰዎች ፊት ልንወድቅ እንችላለን ብለን ነው በዚች ተሞት የምንቀሳቀሰው። ቢገድሉን እንኳ ጎንደር በሞት እኔ ሰው ያውቀኛል። ጎንደር ላይ ብታፈን ሰው ሊደርስልኝ ይችላል። ለእኔ ብቻ አይደለም የእኔን ብቻ አይደለም የምናገረው የኮሚቴውን አጠቃላይ ወክዬ ነው። ስለዚህ አስፈራርተውናል። የሚሸማቀቅ አእምሮ የሚወርድ ልብ ቢኖር ኑሮ ተናግረውናል። የእኛ ፍርሃታችን ከአማራ ክልሎች ወደ እነሱ እንዳንመጣባቸው እንዳንሄድባቸው አግደውናል። ታግደናል። በአማራ ክልል በአዲስ አበባ ግን እንንቀሳቀሳለን አሁንም እያልን ያለ ነው። ምንድን ነው አዲስ አበባም ወገኖቻችን ባለበት ቦታ ነው የምንውለው። ሰው ከዚህ ከኋላ ከከትሎ ነው የምንሄደው ሊጠብቀን ሊያድንህን አይደለም። ግን ስንወድቅ እንኳ ቢያዩን፣ ሲወስዱን እንኳ ቢያዩን። ፌዴሬሽን ምክር ቤት እኮ እነሱ እንደዛፍት ነው። ሲወስዱን እኮ ህዝብ ስላየን እኮ ነው ተሯሩጦ አቤት ለማለት የተደረሰ። ስለዚህ በሚያዩን ሰዎች ፊት የፈለጉት ነገር ቢያደርጉ ምንም ማድረግ አንችልም። ምክንያቱም አንድ የጠብቀነው አንድ የወስነ ነው የገባን ነገር ነው። ስለዚህ እዛ ቦታ ግን እኔ ልገድልህ ነኝ እያለኝ እኔ አጠፋቸዋለሁ እንለቅማቸዋለን ብሎ ስም ስማውቅሶ በሚጠብቀን አካል ፊት ግን መሄድ አንችልም ብለን በዚህ ነው የተው ነው እንጂ በሌላ ቦታም ሙሉ ዋስትናለን ማለት አይደለም። ከለላ የለንም። እኛ እስክሪቶና ወረቀት ይዘን ነው የምንንቀሳቀሰው። ያገኙን የፈለጉትን ነገር ማድረግ ይችላሉ። ግን ቢያንስ ለቀባሪ በሚመች ቦታ እንወድቃለን ነው። ቢያንስ ሲወስዱን አይተው እሪ የሚሉ ወገን ሊኖረን ይችላል ብለን ነው። ከዚህ ውጭ ሌላ ምንም የምንመካበት የምንደገፍበት ነገር የለንም ለመሆኑ አቶ አታላይ ምንድን ነው በዚህ ሁኔታ ውስጥ የምታስቡት ምንድን ነው የምትጠብቁት ምን ይመጣል ብላችሁ ነው የምታስቡት እኛ የምንጠብቀው ፈጣን ምላሽ ከፌደሬሽን ምክር ቤት እንጠብቃለን ብለን ነው የምናምነው ታገኛላችሁ? እናገኛለን ብላችሁ ታስባላችሁ? ለምንድን ነው ግን ህገ መንግስት እኮ የአወጣ መንግስት እኮ ነው ተወክሎ የተቀመጠ ህገ መንግስት ይመራኛል ብሎ እኮ ነው የተቀመጠ። እኛን ብቻ እኮ አይደለም የሚመራው እሱንም ይመራው አሉ። ህገ መንግስቱን ደስጥቆ ከመጣ የመጀመሪያ ተጎጂ የሚሆነው እራሱ ነው። ስለዚህ ምላሽ መስጠት ኃላፊነት አለበት ብለን እናምናለን። ከዚህ የበለጠ ደግሞ የህገ መንግስቱ ተጠቃሚና ዋናው ህዝቡ ነው በህዝቡ ውስጥ ነው ያለ ነው። ስለዚህ ይሄ ደግሞ የወልቃዊት ህዝብ ጥያቄ ብቻ አይደለም። የወልቃዊት ህዝብ ጥያቄ ህገ መንግስታዊ ከሆነ የኢትዮጵያ ህዝብን አጠቃላይ ጥያቄ ነው። ይህ መለስላቸው በህገ መንግስት መሰረት ብለ ከጎናችን እንደሚቆም ትላልስ አመራር አካላቶች በኋላ የሚሆኑት ህገ መንግስቱ ውጭ ከሆኑ የስ ምህት አመራር ሆኖ ነው የሚቀመጡ። ምክንያቱም ህገ መንግስቱ ራሱ ነው የሚጠይቃቸው የሚጠይቋቸው መልስ የማይሰጡ ከሆነ የተጋፈጡት እየደፈጡት የሚሄዱት መንገድ። በድጋሚ የምናገረው ህገ መንግስቱ የደፈጡት እነሱ ናቸው። ከናገር ግን ገርፎ አለሁ አይባልም እኮ ተሰብሰብ ግን በትን አለሁ አይባልም። አጀንዳ ምንድን ነው ብሎ ነው የሚጠይቅ አንድ መሪ፣ አንድ አስተዳዳሪ ወይም በአንድ አካባቢ በአንድ ከተማ የሚመር አካል ከሆነ አጀንዳ ምንድን ነው ካሉት ተቋማቶች ጋር ምን አይነት ቅራኔ ሊያመጣ ይችላል። እንግዲህ የሚከለከሉ ቦታዎች የሚፈቀዱ ቦታዎች አሉ። ስለዚህ ያ ያ ሊወስን ይችላል እንጂ ይሄ ህገ መንግስት መልስ ይሰጠናል ብለን እናምናለን። አለን። ለምን ቢባል እነዚህ አመራሮች በትክክል ካልሰሩ ለምሳሌ የካፍታ ሁመራ ወረዳ የዞን አስተዳደር መምራት አልቻልክም ብሎ ህዝብ እኮ የራሱ መሪ መርጧል። የኢትዮጵያ ህዝብም ይህን ሊያደርገው ይችላል ብያምናለሁ አንተ ካልመራኸኝ ጦርነት አልገጥምህም። ውክልና ይሄን አንስቻለሁ። ለአንድ ለመጥቀስ እንደ ምሳሌ የምጠቅሰው ለምሳሌ የእምባሰነይቲ ትግራይ ክልል ውስጥ ያሉ ወገኖቻችን ምንድን ነው ያደረጉት የእኛ ጥያቄ የማይመለስ ከሆነ የሀያ አመት ጥያቄ ከሆነ አስራ ሶስት ጊዜ ክልል አንድ ጊዜ ፌዴራል ሌላ መፍትሄ ካልመጣ ውክልናችን ለውክልናቸው በተወካዮች ምክር ቤት ያሉት ውክልናችን አንስተናል እኮ ነው ያሉት። እንግዲህ ህዝብ የወከለው ህዝብ ማንሳት ስልጣን ካለው እኛም በወልቃይትም ይሄ ነገር አሁን ተደግሟል ማለት ነው። ስለዚህ በመላ ኢትዮጵያ ይሄ ነገር ሊቀጥል ይችላል። ሰላማዊ ትግል ማለት ይሄ ነው፣ ሌላ ነገር አይደለም። ብዙላ ናውረድ ዘላለም በቅይት ናውረድ አይባልም። በህገ መንግስቱ መሰረት ግን ህዝብ ነው የሚበዛው፣ ህዝብ ነው የሚበልጠው፣ የሚመራው ህዝብ ነው። ይሄ ልዩነት እየተፈጠረ ያለ ምንድነው ድርጅታዊ አመለካከትና ህዝባዊ አመለካከት አልታረቀም ነው ምለሆ የደኔ አመለካከት። ድርጅታዊ አመለካከትና ህዝባዊ አመለካከት ቢታረቅ ኖሮ ህዝብና መንግስት አይጋጭም። አንድ መሪ እንደፈለገ ህዝቡን በታጠቀ ኃይል ከቦ ማስፈራራት፣ ማሰር፣ መፍታት፣ ሲፈልግ አፍኖ መውሰድ አያደርገውም የነበረ ለህዝብ ብሎ ከቆመ ደግሞ ለህዝብ ድምፅ መስማት አለበት። አሁን እኮ ህዝቡ ቀድሞ ከፊት ወጥቷል፣ መሪ ከኋላ ቀርቷል። እሱ ቁሞ እየሰማ እያየ እኮ ነው የሀገር ሽማግሌ ተሰርቶ ህዝብ ተሰርቶ መሪያችን መርቀናል በቃ ያላቸው። ስለዚህ እምባሰናይቴ ትግራይ ውስጥም ተደርጓል። በማንነት ጥያቄ ባይሆንም በወረዳ አስተዳደር፣ በዚህ ቦታ ሶስቲያ ኪሎ ሜትር አንጓዝም፣ በዚህ ነው ምንትምራው ድሮ ምዝምን ለበለት አንሄድም ብሎ የተናገረ ህዝብ አለን እኮ እዛው። ታግሎ ህወሀት በደሙ አለ ብሎ ካምነው ህዝብ ጋር ወኪሉን እኮ ሲያወርድ እያየ ነው ነው ያለን። ከህወሀት አባል ምተሰርዛችሁ ሲባሉ ምንድን ነው ያሉት? ስለ አዳነጥኩት ነው ህወሀት ዘናንተ ወረቀት አይደለም በደማችን ውስጥ ናት ያለች ነው ያሉት። ስለዚህ ድርጅቱን በውስጡ ያለ አላማው ያደረገ ህዝብ ደግሞ ከማንም ጋር ሲታገል አይኖርም። በቃ እሱ አስተዳደር አመራር ካልቻለበት እኔ ራ ሰዎች ብሎ ያስቀምጣል። ስለዚህ የወልቃይት ህዝብ አሁን በዚህ ይቀጥላል። ሌላው ህዝቡን ሊቀጥል ይችላል። እኛ በዞናችን ይሄ ልናስቀጥለው እንችላለን። መሪ ሆኖ ካልመራ የራሱ መሪ የአገር ሽማግሌ ይመርጣል። ድሮም እኮ ከአባቶቻችን በአገር ሽማግሌ ነው እየተመራ እየታረቀ እየተሸመገለ እየተባኘ የመጣ ህዝቡ ነው። ይህ ህዝብ ይሄ መምራት ካልቻለ ወደ ግጭት የሚመራው ከሆነ ኔ ከወንድሜ ጋር አልቃለም እንጂ እኮ የወልቃይት ህዝብ የርዋሳን ህዝብ ወርዶ ከመቅጠም አላቃተውም። ግን ማን ከማን ጋር ነው የሚጣላ? የማን መሳቂያ ነው የምንሆነው? የአንድ እናት ልጆች እኮ ናቸው የሚጋጩት። ስለዚህ ይህን የሚያስብ ህዝብ ስላለን በዚህ እንኮራበታለን። እኛ ደግሞ አቶ አታላይ፣ በደብዳቤያችሁ ላይ ይሄ የአሁኑ ጥረታችሁ የአሁኑ አቤቱታችሁ የመጨረሻ እንደሆነ ገልጻችኋል ባነበጉልኝ ደብዳቤ ላይ እና ምን ማለት ነው የመጨረሻ ነው ማለት? እስካሁን ተመላልተናል። ከዚህ በኋላ ለህዝቡ ምንድን ነው የምንለው? ምላሽ ሊሰጡን አልቻሉም ብለን እናሳውቃለን። እና ከዛ በኋላ ምን ይሆናል? ህዝቡ አሁን በውክልናችሁ ቀጥሉ እኛ የምንላችሁን ነገር አድርጎ ካሉ በውክልናችን እንቀጥላለን። በቃችሁ ካሉን ከአሁን በኋላ ደግሞ፣ ሌላ ወኪል እንተካለን ካሉ ደግሞ መተካት ይችላሉ። ጉዳዩ ግን ወደ ፍጻሜ ይገሰግሳል፣ አይቀርም። ጥያቄው ግን መጀመሪያ ይዛችሁ የተነሳችሁ ጥያቄ በይዘትም ይሁን በቅርጽም ይሁን አልተቀየረም፣ አልተለወጠም፣ አላደገም፣ አልቀነሰም ጥያቄው አደገ፣ ባህሪውን ግን አልቀየረም። እስኪ ትንሽ አብራሩልኝ። በምንድን ነው ያልተለወጠው? ባህሪው ምንድን ነው? በጣም ጥሩ። ያደገው ምንድን ነው? አንደኛ ይህ ህዝብ ጥያቄውን ሲጠይቅ በውስጡ ሲብላላ የቆየ ነው። የረጅም ዓመታት ጥያቄ ነው ይሄ ጥያቄ። ይሄ በህጋዊ መንገድ በህገ መንግስቱ በሚፈቅድለት መሰረት ጥያቄውን አቅርቧል። እኔ አማራ ነኝ። ባህሌ፣ ስነ ልቦናዬ፣ ጂኦግራፊ ትስስሬ፣ ፈቃዴ አማራ ነኝ ብሎ ከአንድ ወር በፊት የተነጋገርንበት ስለሆነ ይህም ብሎ የተነሳ ህዝብ ነው። ይሄ መረዳትስ አለው ወይ ይባል። የማደጉ ምልክት ምንድን ነው? ይህ ወልቃይት የአማራ ብሔርተኝነት የማንነት ጥያቄ የማደርጉ ምልክት አንደኛ ምንድን ነው? ተፈትኖ ያለፈ ኮሚቴ አለው፣ ተፈትኖ ያለፈ ህዝብ አለው። አቋሙን የማይቀይር የማይንሸራተት ቢታሰርም ትግራይነት ብለህ ፈርመህ ውጣ ቢባል አልፈርምም ብሎ የጨከነ እስረኛም አለን። ስለዚህ የኛ እነዚህ የኛ ትንንሽ ማንዴላዎች ነው የምንላቸው። ስለዚህ ይሄ አመለካከት አለ። እድገቱ ማለት ይሄ ነው። አንድ ሰው በተፍረከረከ ሀሳብ ወይም በጥርጣሬ ሀሳብ ቢጀምር አንዱን ነገር ጥሎት ሊወጣ ይችላል የማደጉ ምልክት ግን የጥንካሬው ምልክት ግን ሲታሰርም አላፈገፈገም ሲታፈንም አላፈገፈገም ሲያስፈራሩትም እንግዲህ ከሚዲያ የበለጠ ነገር የለም ሚዲያ ነው ሀገር የሚፈታ ሚዲያ እንደዛ እያለን እንቅስቃሴውን ጥያቄውን አላቆመም የማደጉ ሚስጥር ደግሞ ምንድን ነው የወልቃይት ህዝብ ምንድነው እያደረገ ያለ ቢባል ወደ ጦርነት እነሱ እንደፈለጉት አልገባላቸውም ወደ ድብድብ አልገባላቸውም እየተደበደበ ነገር ግን ግን ህጋዊ አካሄድ እየሄደ ነው ያለ። አመራሮቹ አንችልም ብለው በግልጽ ባይነግሮትም በሌላ ነገር ሊያጋጭ ሲፈልጉ ደግሞ እኛ አንጋጭም። አንድ ወገን ያወጣችሁት ባንዴራ እኛ ከጣሊያን ጋር የምትዋጉ አደላቸውም ሁላችን ታግለን ያቆምነው ነው። አላማ ነው። የሞድንለት ባንዴራ ነው። ይሄ ችግር ደግሞ የህዝቡ ችግር ሳይሆን አስተባባሪዎቹ ወደ ነገር ያመጡት እነሱ ናቸው ዋነኞቹ በማለት ይሄ ወደ ራሱ የሀገር ሽማግሌ የማንነታችን ጥያቄ ተመልሶ መጥቶልን ወይም የበላይ አካል ፌዴሬሽን መጥቶ እስኪያነጋግረን ድረስ በሀገር ሽማግሌ እየተመራን እንቆያለን ብሎ ተቋም ዘግቷል። ጤና ጥበቃ የሚሄድ ሰው የለም። ጎንደር መጥቶ ነው የሚታከመው። ትምህርት ቤት የሚሄድ ልጅ የለም። አሁን የፈተና ሰዓት ነው አልማርም ብሏል። ተቋም መዘጋቱ ደግቸው አይደለም። ነገር ግን ውሳኔው ምን ለማምጣት ነው የፈለገው ሲባል በእነዚህ አመራሮች የሚመሩን ሰዎች ያለበት ቦታ ሁሉ አንፈልገውም፣ ቢያስተምሩንም ጤነኛ ትምህርት አይኖረውም፣ ቢያክሙንም ጤነኛ መድኃኒት ላይሰጠን ይችላል ብሎ ጥርጣሬ ገብቷል። ባለሙያ ይሄን ያደርጋል ብዬ ባላስብም የሚወስዱት መርፌና ክኒን ላይመቸም ይችላል ብሎ ጎንደር መጥተው እየታከሙን ያለ ስለዚህ ህዝብ ምንድ ነው፣ ወደ ወገኑ እየመጣ ነው ያለ። አሁንም ቢሆን ሌላ ሌላ ችግርም ሲደርስ ከህዝቡ ጋር እየተመካከረ እንደገና ከዛ አልፎ ተርፎ ጥያቄ የአማራ ህዝብ ጥያቄ እንዲሆን የኢትዮጵያ ህዝብ ጥያቄ እንዲሆን የዓለም ህዝብ ጥያቄ እንዲሆን አድርጓል። ይሄ የማደጉ ምልክት እኮ ነው፣ የማደጉ ውጤት እኮ ነው። በዚህ ነው ምገልጸው። አንዳንድ ተንታኞችም ስናነጋግር በሌሎችም አካባቢዎች ያሉ አጥኞችን ስናነጋግር የሚፈነጥቋቸው ሀሳቦች አሉ። ይሄ እናንተ ያነሳችሁ ጥያቄ ወደ አማራ ክልል እንካለል የሚል ነው። ግን በዛው በትግራይ ክልል ውስጥ ሆኖ አማራ ነኝ የሚለው ህዝብ የራሱ አስተዳደር ቢሰጠው ወይም የራስ አስተዳደር መብት ቢፈቀድለት የእናንተ ጥያቄ በዛ ሊመለስ ይችላል ብለው ያስባሉ። እኔ በዚህ ጥያቄ ይመለሳል አልልም። ይሄ ማለት ምን ማለት መሰለህ ከሁለት ያጣ ጎመን ነው የሚባል ድሮም እኮ በትግራይ ስር ሆኖ መኖርን ጠልቶት የያን ነገር ብሎት አይደለም። ይሄ ጥላቻዊ ምስረታ አይደለም። ይሄ ድሮ አሁን መካለል የሚባል በአሁኑ ጊዜ ቋንቋ ነው የመጣ እንጂ እኛ የምናውቀው በመካለል እኮ የትኛው ክልል ነው ወደ ዛኛው ክልል የሄደው? በሰሜን ጎንደር ወገራ አውራጃ፣ ዳባት ወረዳ፣ ሁመራ ወረዳ፣ ዳባት ከተማ፣ ሁመራ ወረዳ፣ ጸገዴ ወረዳ፣ ወልቃይት ወረዳ ተብሎ የተቀመጠ የድሮ የራሱ መሰረት ያለው ነው። አንድ ቤት እኮ ቤት ተመፍርቶ እኮ ወጣ። ምናልባት ቀለም ሊቀባ ይችላል። ምናልባት በራፍ ሊለወጥ ይችላል። መሰረት ተንዞ ከወጣ ግን ያ ቤት ሌላ ቤት ነው ነው የሚባል በድሮው ቅያሱ አይደለም። ስለዚህ የወልቃይት ሕዝብ በነበረው ቅያት ውስጥ ነው ያለ። ቦታውን አለቀቀም። በትግራይ ውስጥ ነው አለ። ኮ ይመክሯል እኮ እነሱ መራጮች ሆነው ለወልቃይት ሕዝብ ምንድን ነው የሚሉት? ልዩ ዞን ይሆንላችሁ ነው። የምን አይነት ልዩ ዞን? ልዩ ዞን ማለት ይህ ልዩ ዞን ሊሆን ከሆነ ምን አይነት ስነ ልቦና ነው ያለው? ምን አይነት ባህል ነው ያለው? ምን አይነት ጂኦግራፊያዊ ትስስር ነው ያለው ከማን ጋር ነው የሚመሳሰለው? ከማን ጋር ነው የሚሆነው? እና ይሄ ነገር ነው ይዞን ያለን የኛ ልዩ ዞን ከተማ ዞን ከጠመጡ ቦታዎች እኮ እናውቃቸዋለን። እነሱ የራሳቸው ባህሪ፣ የራሳቸው ልምድ፣ የራሳቸው ስነልቦና፣ የራሳቸው ማንኛውም ነገር ያሟሉ ናቸው። ቋንቋ አላቸው የራሳቸው። እኛ ድሮም አማራ ነን አሁን በአማርኛ ነው አዲስ ቋንቋ አምጥተን ቢሆን ኖሮ ይባል ነበር። ወይም አዲስ ስነልቦና እኛ አሁን ሰርጋችን ስንደግሰው መልሰን በአማርኛ ለምንጨፍረው ጭፈራ እነማንን ብለን እንውጣ ስለዚህ ይህ በትግራይ ክልል ውስጥ የሚገባ ነገር አይደለም ከአሁን በፊት በተደጋጋሚ እንደተናገር ነው ትግርኛ ከበሩ አንስቶ መቶ ዘጠና ሰው የሚዞርበት ዘፈን የለንም ሁለት ሶስት ሰው ሆነው የሚጫወቱበት ዘፈን ያለን እኛ የእስክፍታችን አይነት ይለያያል የጨዋታችን ድምቀት ይለያያል የአዘፋፈናችን ስርዓት ይለያያል ብዙ ነገር ተነጋግረንበታል ይነበታል ከአሁን በፊት ስለዚህ ልዩ ዞን የሚባል እኮ የራሱ የተለየ ነገር ሲኖረው ነው እና ልዩ ዞን በሚባለው መልክ አንደኛ ይሄን እየመከሩት እየተመካከሩት ያለ እነሱ ናቸው። ለምን ቢባል አውድማ ውስጥ ለማስገባት ነው። ሌላ ምንም ነገር የለው። ማንም የሜባይ እንዳይደርስለት ለማድረግ ነው። ስለዚህ የወልቃይት ህዝብ አማራነቱ አረጋግጦ የተቀመጠ ህዝብ ነው። እንደ አማራነቱ ደግሞ በአማራነቱ ሊኖር እንጂ አዲስ አማራነትም አይደለም። መካለል የሚባለውን በቦታው የተቀመጠ ህዝብ ነው። እነሱ ናቸው የመጡበት እንጂ አልሄደም። ወደ ማንም የሄደበት ቦታ የለውም። ስለዚህ በአሰፋፈር ደረጃ እኮ እነሱ መጥተው በመሬቱ በቦታው ሰፈሩ እንጂ ትግራይ ሂዶ የሰፈረ ወልቃይቴ የለም። ቀደም ብለን ተነጋግረናል። በሙሽርነትም የሄደ የለም ማንም ከነሱ ሴት ልጅ አንጥጦ ወይ ወንድ ልጅ መጥቶ ከኛ የወሰደ የለም። መጡ፣ በሀገራችን ወለዱ፣ ከበዱ፣ ወንድሞቻችን ናቸው። አብረን ተቀመጠ። ሰፊ ቦታ ነው፣ የልማት ቦታ ነው። በቃን ለሁላችን ተብሎ የኖረ ህዝብ እኮ ነው። አዲስ ነገር የመጣው አሁን ነው። እና ልዩ ዞን ወይ ለራሳቸው ተለይተው ቢባል ይሄ ልዩ ምክ ነው የሚባለው ሌላ ነገር አይደለም እንጂ ልዩ አስተዳደር ልዩ ዞን አይባልም። የልዩ ምክ እንዲጠቅም እንዲሆን ተብሎ ነው። ስለዚህ የወልቃይት ህዝብ በልዩ ዞን፣ በተለያየ መንገድ እንደዚህ ተብሎ የሚቀመጥ ህዝብ አይደለም። ለምን ቢባል ላጠቃለው፣ ባህሉ፣ ስነልቦናው፣ ጂኦግራፊያዊ ትስስሩ፣ ፈቃዱ አማራ ነው። በዚህ መልክ ስለሆነ የሚነጠል የሚገነጠል አካል የለው። አቶ አታላይ ዛፌ የወልቃይት ህዝብ የአማራ ማንነት ጥያቄ አስተባባሪ ሲሆኑ ከላይ የዘረዘሯቸውን ሰሞኑን ተፈጥሯል የተባለውን ግጭት አስመልክቶና ሌሎችም ጥያቄዎቻቸውን ይዛው አዲስ አበባ ፌዴሬሽን ምክር ቤት ሄደው መሰንበታቸውን ነግረውናል። አቶ አታላይ ካነሷቸው ጉዳዮች በተጨማሪ ማይካድራ ውስጥ ላለፉት እስከ ሃያ ዓመታት ለሚደርስ ጊዜ ኖረናል የሚሉ ቀድሞ በስደት ሱዳን ውስጥ ይኖሩ የነበሩና ከኤርትራ የተፈናቀሉ ኢትዮጵያውያን በሕገወጥነት የያዛችሁት ቦታ ነው ተብለው ቤቶቻቸው በኃይል መፍረሳቸውን ሰሞኑን ነግረውናል። የእነርሱን ጉዳይና ሌሎችም ወልቃይት ጠገዴ ውስጥ የሚስተዋሉ ሁኔታዎችን እየተከታተልን እንዘግባለን። ያለመጠለያ ቀረን፣ ለሌላ ስደት ተዳረግን የሚሉትን ያነጋገርኳቸውን የማይካድራ ሰዎችን ቃልም ይዤ እመለሳለሁ። የአካባቢውን የተለያዩ ባለሥልጣናት ከወረዳ አስተዳደር እስከ ከተማ ከንቲባ አግኝቼ ስለ ሁኔታዎቹ ለመጠየቅ ተከታታይ ጥረቶችን አድርጌያለሁ። ያጋጠሙኝ ተመሳሳይ መልሶች ናቸው። ስልኩ አይሰማም፣ መስመሩ ተጨናንቋል፣ ስብሰባ ላይ ነኝ፣ ቆይተህ ደውል፣ የመሳሰሉት። ለማንኛውም በሙከራ ይቀጥላለሁ። ከየትኛውም ወገን የማገኘውን ምላሽ ይዤ በሌላ ዝግጅት ለመመለስ እጥራለሁ። ጤና ይስጥልኝ። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። አሁን በየሳምንቱ በዚህ ሰዓት እየተሰናዳ ወደሚቀርብላችሁ የሙዚቃ ቃና ከመሻገራችን በፊት በእሁድ ምሽት የራዲዮ መጽሔት በርከት ያሉ አዝናኝ ዝግጅቶች እንደሚጠብቋችሁ ላስታውስ። የቅዳሜ ምሽቱ የሙዚቃ ቃና ተሰናድቷል። አዘጋጅና አቅራቢ ጽዮን ግርማ እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች፣ እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ አብቂያ አብራችሁ ቆዩ። ለዛሬ የመራረጥኳቸው ዜማዎች የተቻኮሉ መንፈሶችን የሚያረጋጉ ለስለስ ያሉ ሙዚቃዎችን ነው። የመጀመሪያው ምርጫዬም የጆን ሌጅንድ ስቴይ ዊዝሚ ይሰኛል። Brings the sunrise and the flowers bloom in springtime. On my loving, you can rely, yeah, and I'll stay with you. Oh, I. Can get old, have the tendency to grow cold. We have something like a miracle, yeah. ያስደመጥኳችሁ አሜሪካዊው ድምፃዊና የሙዚቃ ግጥም ደራሲ ጆን ሮጀር ስቴቨንስ እንደ አውሮፓውያን አቆጣጠር ታህሳስ 28978 ዓ ም ነበር የተወለደው። የመድረክ ስሙም ጆን ሌጀንድ ይሰኛል። ጆን ዘጠኝ ጊዜ የግራሚ አዋርድ ሽልማት አሸንፏል። የጎልደን ግሎብ እና የአካዳሚ አዋርድ ሽልማቶችንም ተቀብሏል። የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ። አስከቴም የሚጋብዛችሁ እውቋ አሜሪካዊት ድምፃዊ የዘፈን ግጥም ጸሐፊና ተዋናይት ቢዮንሴ ኖልስን ስራ ነው። ኢፋ ወሬ አባሆይ ስትል በ2008 ዓ ም ያቀነቀነችውን ዜማ ነው። I kick it with who I wanted, and I never get confronted for it, cause they stick up for me. If A boy, I would turn off my phone, tell everyone it's broken, so they think that I was sleeping alone. No. I put myself first and make the rules as I go. She'd be faithful waiting for me. ኢፍ አይ ወረ ቦይ አስከትዬ መጋብዛችሁ እንግሊዛዊው ኤድ ሺረን በ2014 ዓ.ም የለቀቀውን ፎቶግራፍ የተሰኘ ዜማ ነው። Loving can hurt sometimes But it's the only thing That I know when it gets hard, you know it can get hard sometimes. It is the only thing that makes us feel alive. We keep this love in a photograph. These memories for ourselves where our eyes are never closing our hearts are never broken and times forever frozen still so you can keep me inside the pocket of your ripped jeans holding me closer to Loving can heal. Loving can mend your soul, and it's the only thing that I know. No. I swear. To እንደ አውሮፓውያን አቆጣጠር በ1991 ዓ ም የተወለደው የጊታር ተጫዋች ድምፃዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ፣ ካሊፎርኒያ ሲመጣ ምንም ገንዘብ፣ ማንም የሚመካበት ሰውና የሚጠጋበት ዘመድ አልነበረውም። ከታዋቂው ተዋናይ ድምፃዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመታወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምፃዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሸረን ከድምፃዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምፃውያን ግጥም በመስጠትም ይታወቃል። ከኤዲ ወደ ጄኔ አይኮል ሰዳችሁ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16 1988 የተወለደችው ጄኒ አይኮ በ2013 ዘ ወርስት ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። You got me face down. Don't take this personal. You're the words, you know what you've done to me. And although it hurts, I know I just can't keep running Again. away. Keep running I don't need you. I don't need you. I don't need you. I don't need you. But i I don't mean to, I don't mean to, I don't mean to, I don't mean to, but I love you. Tell me what you say now, tell me what you say. You said that you would come again, you said that we would remain friends, but you know that I do not depend on nothing or no one. So why would you show up so this Don't take this personal, personal. But you ain't shit. And you weren't special till I made you so. You better act like you know. That I've been through worse to you. I just can't keep running okay. away. don't የጄኒ አይኮ ዘ ወርስትን እንደወደዳችሁት ተስፋ አደርጋለሁ አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦውንስ የአርኤንቢ እና የሶል ሙዚቃ አቀንቃኝ ነው የራሱ ዘፈኖችንም ይጽፋል ፕሮዲሰርም ነው እንደ ኤሮፓውያን አቆጣጠር በ1969 ዓ ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ ም ኖባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ። ቀጣዩ ምርጫዬ ነው ዋናው ባዲ ወደ ሪሃና ስቴይ ያልፋለው። ሪሃና በ2012 በሚኪ ኤካታጅባ የተጫወተችውን ስቴይ የተሰኘውን ዜማ ተጋበዙ። ሪሃና ስቴይ ስቴ የተሰኘውን በሪሃና የተቀነቀነውን ዜማ ነበር ያደመጣችሁት። የተከበራችሁና የተወደዳችሁ አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እስቲ አሁን ደግሞ ፓሴንጀር በሚል የመድረክ መጠሪያ የሚታወቀው ማይክል ዴቪድ Let her go, seal, zema so, Well you only need the light when it's burning low Only miss the sun when it starts to snow Only know you love her when you let her go Only know you've been high when you're feeling low Only hate the road when you're missing home Only know you love her when you let her go And you let her go Staring at the bottom of your glass Hoping one day you'll make a dream last. But dreams come slow and they go so fast You see her when you close your eyes Maybe one day you'll understand why everything you touch surely dies. But you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. You know you love her when you let her go. Staring at the ceiling in the dark, same old empty feeling in your heart. Cause love comes slow and it goes so fast. We well, see you when you fall asleep, but never to touch and never to keep caught. You loved her too much and you dive too deep. Light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. And you let her go. እንግሊዛዊ እናቱና ከአሜሪካዊ አባቱ እንደ አውሮፓውያን አቆጣጠር በ1984 ዓ ም የተወለደው ዴቪድ ሮስበርግ ክላሲካል ጊታር የተማረው ገና በወጣትነቱ ነበር። የመጀመሪያ የመድረክ ስራውን ያቀረበውም ከጓደኞቹ ጋር አብሮ ካቋቋመው ባንድ ጋር በ16 ዓመቱ ነበር። ወደ ተከታዩ ዜማ እንለፍ። እንግሊዛዊቱ አቀንቃኝና የዘፈን ግጥም ጸሐፊ አዶል ሎሪ ወደ ተጫወተችው ቶትናም ለንደን ውስጥ በግንቦት ወር 1988 ዓም የተወለደችው አዶል ሙዚቃን ገና በአፍላነት እድሜዋ ነበር የጀመረችው። አድማጮች የተመደበልኝ የአየር ሰዓት ወደ መጠናቀቁ ስለሆነ አዶል ሎሪ ሰሞን ላይክ ዩ ስትል ያቀነቀነችውን ዜማ በቀጥታ አልጋብዛችሁ። Found Stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over. Never mind. Yeah. you'd see my face and that you'd be reminded that for me it isn't over yet never mind i find should. <laughs> ውድ አድማጮቻችን፣ የተመደበልኝ የአየር ሰዓት ተጠናቆ ስቱዲዮን ለቅቄ ልወጣ ጥቂት ደቂቃዎች ብቻ ቀርተውኛል። በዚች የቀረችው ደቂቃም የኔን ምርጥ ምርጫ ልጋብዛችሁን አልሰናበት። አሁን በህይወት የሌለችው አሜሪካዊቷ የምንጊዜ ምርጥ የአርኤንዲቢ አቀንቃኝ ዊትኒ ሂውስተን የመጨረሻ ነጠላ ዜማዋን I learned from the best ይሰኛል። ለዛሬው ይህን ዜማ በመጋበዝ እሰናበታለው። ሳምንት በሌሎች መሰናዶዎች እስክንገናኝ ደህናደሩ I learned from the best Whitney አብራችሁ ትቆያለች። Did you think I'd still care? That there'd be one feeling there? Did you think you could walk back in my life? Oh, so you found you missed the love you threw away, uh, baby. But you found it out too late, too late. አድማጮች የማጠቃለያ ዜና እናሰማለን። ከመለያየታችን በፊት የበረራ ቁጥሩ 804 የሆነው የግብፁ አውሮፕላን ሜዲትሬኒያን ባህር ላይ ወድቆ ከመከስከሱ በፊት ጢስ ይታይ እንደነበር የበረራ ሁኔታ የሚመዘገበው አመለከተ። አውሮፕላኑ ከመውደቁ ጥቂት ደቂቃዎች አስቀድሞ ነበር ከመጸዳጃ ቤቱ ውስጥ ጢስ ይወጣ የነበረው ተብሏል። የጋናው የአነስተኛ ጦር መሳሪያዎች ኮሚሽን በመጪው ህዳር ውስጥ ከሚካሄደው ጠቅላላ ምርጫ በፊት ከፖለቲካዊ መነሳሳት ጋር በተያያዘ የጦር መሳሪያዎች ወደ አገር እንዳይገቡ ህዝቡ በንቃት ይጠባበቅ ዘንድ አሳስቧል። የኮሚሽኑ ዋና ስራ አስኪያጅ ጆንስ አፕሌረች እንዳስታወቁት ድርጅታቸው ከሌሎች የጸጥታና የደህንነት ተቋማት ጋር በትብብር ይሰራል ብለዋል። ኢራቅ ሰማይ ላይ የሚያጓሩ ሄሊኮፕተሮችና የጠመንጃ ተክሶች ተኩሶች ዛሬ ማለዳ ዋና ከተማዋን ባግዳድን ሲቀሰቅሷት ህዝባዊ ተቃውሞ የሚያካሂዱ ሰልፈኞች ግን እንዳልተበገሩ ተገልጧል። በዚህ ጸረ መንግስት አመጽ የተሳተፉት ብዙዎቹ ፒስ ቢርጌድ፣ የሰላም ብርጌድ የተሰኘ ታጣቂ ሚሊሻ ያለው የሻይቱ ሃይማኖታዊ መሪ የመቅታዳል አልሳደር ተከታዮች መሆናቸውም ታውቋል። ቦምብ የታጠቁ አጥፍቶ ጠፊዎች ዛሬ ቅዳሜ ሰሜን ካቡል ውስጥ በአንድ የኔቶ ጣምራ ኃይል ተሽከርካሪ ላይ ጥቃት ማካሄዳቸውን ዳሩ ግን በሰው ህይወት ላይ የደረሰ ጉዳት እንደሌለ አፍጋኒስታን ውስጥ የሚገኘው ይኸው የኔቶ የሰሜን አትላንቲክ ቃል ኪዳን ድርጅት የሚመራው ጣምራ ጦር አስታውቋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከሚሶት ሰዓት እስከ አራት ሰዓት በ1922 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዚሁ ልሰናበት። ነገ እሁድ ከራዲዮ መጽሔት ጋር እንጠብቃችኋለን። አሁን ሰላም ደናደሩ ደሩ